ጣቢያ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፈው የአርብ ጥር 15 ፕሮግራማችን አሁን ጀመረ። በናይል ሳትና ባህዱ ሬዲዮ 94 ነጥብ 3 ኤፍኤም ላይ በቀጥታ ልታገኙ ትችላላችሁ። የማስተናግዳችሁ ቆንጅ ይታየነኝ። አዳንች ፍሳዬ ደግሞ ዜናውን አንባለሁ። ለምሽቱ ያሉንን መሰናዶች እናስተዋውቅ። ኮሮና ቫይረስ ወደ ኢትዮጵያ እንዳይገባ ለመከላከል እየሰራ መሆኑን የሕብረተሰብ ጤና ኢንስቲትዩት አስታውቋል። ወረርሽኙ ለጊዜው ለቻይና አጣዳፊ ሁኔታ ደቅኖ ነው ቢሆንም ወደ ዓለም አቀፍ አደጋነት ገና አልተሸጋገረም ብሏል የዓለም የጤና ድርጅት ሜክ ኖ ሚስቴክ ስ ምንም እንኳን ቻይና ውስጥ የአጣዳፊ ጊዜ ሁኔታን ቢፈጥርም በዓለም አቀፍ ደረጃ ግን ገና የጤና አደጋን አልደቀንም። ወደዚያ ደረጃ ግን ሊሸጋገር ይችላል። በጉዳዩ ዙሪያ ጋዜጣዊ መግለጫ የሰጡት የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ናቸው። ድምፃቸውን የሰማነው በምሽቱ አብይ ርዕስ፣ ዝርዝሩን ይዘን እንቀርባለን። ሌሎችም ወቅታዊ ዘገባዎች ይኖሩናል በምሽቱ ዝግጅታችን ንጉስ ታምሬ ፕሮግራማችንን ይመራል። አብራችሁ እንድታመሹ ከአክብሮት ጋር እጋብዛለሁ። አሁን ለዜናው አዳነች። በቅድሚያ ርዕሰ ዜናዎች የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ብልጽግና ፓርቲ የኢህአዴግን ስልጣን መውረስ አይችልም አሉ። በአፍሪካ ቀንድ የገባው ያንበጣ መንጋ በቅርቡ ወደ ሌሎች ሀገሮች ሊዛመት ይችላል ሲል ፋው በሚል አጽሮት የሚታወቀው የተባበሩት መንግስታት የምግብና የእርሻ ድርጅት አስጠነቀቀ። የዓለም የጤና ድርጅት በኮሮና ቫይረስ የተያዙትና የሞቱት ሰዎች ቁጥር ከተገለጸ የበዛ ሳይሆን አይቀርም አለ። አሁን ዜናዎች በዝርዝር የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ ጉዳዮች አስመልክቶ በዛሬው ዕለት ለክልሉ መገናኛ ብዙሃን መግለጫ ሰጥተዋል። ምክትል ርዕሰ መስተዳድሩ ብልጽግና ፓርቲ የኢህአደግን ስልጣን መውረስ አይችልም ብለዋል። ሙልጌታ አጽብሃ ዝርዝር ዘገባ አለው። የትግራይ ክልል ምክትል ርእሰ መስተዳድርና የህዝባዊ ወያን ሓርነት ትግራይ ሊቀመንበር ዶክተር ደብረ ደብረጽዮን ገብረ ሚካኤል በዛሬው ዕለት በወቅታዊ ጉዳዮች ላይ ለክልሉ መገናኛ ብዙኃን በሰጡት መግለጫ ህወሀት ከብልጽግና ፓርቲ ጋር ያለውን ልዩነት በግልጽ አስቀምጧል ያሉ ሲሆን፣ ወገንተኝነቱም ለአርሶ አደር ነው ሲሉ ተናግረዋል። አብዮታዊ ልማታዊ ዲሞክራሲያዊ መስመር ከማይቀበል ፓርቲ ጋር መቀጠል አንችልም ሲሉ ተናግሯል። ምክትል ርዕሰ መስተዳድሩ ያለን ልዩነት በግልጽ ለመወያየት በእኛ ወገን ቡድን ተተቋቋመ ተናግሯል። በተጨማሪም በአሁኑ ጊዜ ፓርቲና መንግስት እየተደባለቁ ናቸው፣ መስተካከል አለበት ብለዋል። ዶክተር ደብረጽዮን በመግለጫቸው የኢህአዴግ ስልጣን ብልጽግና ፓርቲ መውረስ አይችልም በማለት ተቃውሟል። በህገወጥ አካሄድ ከስልጣን ማውረድና መሾምም ተጀምሯል ያሉ ሲሆን ይህንንም በክልሎችም እየተፈጸመ ነው በማለት ተቃውሞውታል። የክልሉ ወረዳዎች እንደ አዲስ የማደራጀት ሂደት አስመልክቶ በሰጡት ማብራሪያም ጉዳዩ ላይ ውሳኔ የሚሰጡ የቀበሌ ምክር ቤቶች ናቸው ያሉ ሲሆን በመጨረሻም የክልሉ ምክር ቤት እንደሚያጸድቀው ገልጸዋል። መንገድ በመዝጋት የሚፈታ ችግር የለም ያሉት ምክትል ርዕሰ መስተዳድሩ በትግራይ የሚፈጠር የሆነ ይሁን ችግር በህግና ስርዓት ብቻ ነው የሚፈታው ብለዋል። በትግራይ ውስጥ የክልሉ ህዝብ ህልውናና ደህንነት ጠብቀው ከሚሰሩ የፖለቲካ ፓርቲዎች ጋር በጋራ ለመስራት የሚያስችል ፎረምም እንደተቋቋመ ምክትል ርዕሰ መስተዳድሩ ተናግረዋል። የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲም ህጋዊ ሰውነት የነበራቸው ፓርቲዎች በጠቅላላ ጉባኤ ራሳቸው አክስመውና የሀገሪቱና የምርጫ ቦርድ ህግ ተከትለው የፈጠሩት ፓርቲ በመሆኑ የኢህአዴግ ስልጣን መብቶችና ግዴታዎች ወደዚህ ውህድ ፓርቲ ይተላለፋሉ ሲሉ ለአሜሪካ ድምፅ ከዚህ በፊት ተናግሯል። ምርጫ ቦርድም ህጋዊ እውቅና የሰጠን ህጋዊ መንገድ የተከተለና አስፈላጊ መስፈርት ስላሟላን ነው ሲሉ ገልጸው ነበር። ለአሜሪካ ድምፅ ሙልጌታ ጽብሀ መቐለም ሙልጌታ እናመሰግናለን። በአፍሪቃ ቀንድ የገባው የአንበጣ መንጋ በቅርቡ ወደ ሌሎች ሀገሮች ሊዛመት ይችላል ሲል ፋው በሚል አህጽሮት የሚታወቀው የተባበሩት መንግስታት የምግብና የእርሻ ድርጅት አስጠነቀቀ። ፋው ና የምስራቅ አፍሪቃ ኢኮኖሚ ትብብር ባለሥልጣን ኢጋድ ዛሬ በህብረት ባደረጉት ጋዜጣዊ ጉባኤ የአንበጣ መንጋ በሰብል ላይ ሊያደርስ የሚችለው ጉዳት ምክንያት በሚሊዮኖች የሚቆጠሩ ሰዎች ሊራቡ ይችላሉ በማለት አሳስበዋል። አንበጣ የገባባቸው የአፍሪካ ሀገሮች ኢትዮጵያ፣ ኬንያ፣ ሶማሊያ ና ኤርትራ መሆናቸውን የአንበጣ መንጋ የመግባት አደጋ የተጋረጠባቸው ደግሞ ደቡብ ሱዳን፣ ሱዳን፣ ኡጋንዳ ና ግብፅ መሆናቸውን በአፍሪቃ ያሉት የፋኦ ምክትል ኃላፊ ቡካር ቱጃኒ በቀጠናው ስለሚያንዣብበው የአንበጣ ፍልሰት አስገንዝበዋል። የማዕከላዊ አፍሪቃ ሀገሮች የኢኮኖሚ ማህበረሰብና የተባበሩት መንግስታት ድርጅት በመጪው ወር ካሜሩን የሚካሄደው ምርጫ ሰሜን ምዕራብንና ደቡብ ምዕራብ ክፍሎችንም እንዲያካትት ጥሪ ባያደርግም በክልሎቹ የሚንቀሳቀሱት ተገንጣይ የሚባሉት አማጽያን ጥሪውን ችላ ብለዋል። ተዋጊዎቹ በምርጫ ሰራተኞች ላይ ጥቃት ሲከፍቱና የምርጫ ቁሶችን ሲያወድሙ ቆይተዋል። በማዕከላዊ አፍሪቃ የተባበሩት መንግስታት ድርጅት ዋና ጸሐፊ ተወካይ ፍራንሷ ሉሴኒ ፎል እንደ አውሮፓ አቆጣጠር የካቲት ዘጠኝ ቀን የሚካሄደው ምርጫ የተሳካ እንዲሆን የሀገሪቱ ህዝብ መንግስትን መርዳት ይኖርበታል ብለዋል። የዓለም የጤና ድርጅት በኮሮና ቫይረስ የተያዙትና የሞቱት ሰዎች ቁጥር ከተገለጸው የበዛ ሳይሆን አይቀርም ይላል። እስካሁን ባለው ጊዜ 26 ሰዎች በበሽታው እንደሞቱ 830 የሚሆኑት ደግሞ እንደታመሙ ተዘግቧል። በሽታው በአብዛኛው የተዛመተው ቻይና ውስጥ ነው፣ የሞቱትም ቻይና ብቻ ላይ ነው ተብለዋል። ጥቂት ኮሮና የያዛቸው በሽተኞች ዩናይትድ ስቴትስ በምትገኝባቸው ሰባት ሀገሮች ተገኝተዋል። ሁሉም ቀለል ያለ ህመም ነው የገጠማቸው፣ ከበሽታውም ድነዋል። ኮሮና ቫይረስ ምን ያህል ከባድ በሽታ መሆኑን ለይቶ ለመገምገም ገና ነው ብለዋል የዓለም የጤና ድርጅት ቃል አቀባይ ታሪክ ጃዛረቪች። አድማጮች ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የቻይና መንግስት ኮሮና የተባለው ቫይረስ እንዳይስፋፋ ለመግታት ሲል ዛሬ ተጨማሪ ከተሞችን ግንኙነት እንዳይደረግባቸው ዘግቷል። ቫይረሱ በብዙ ከተሞች ተዛምቷል ተብሏል። ቢያንስ ስምንት ከተሞች እና በአጠቃላይ ቢያንስ 25 ሚሊዮን የሚሆኑ ሰዎች ከግንኙነት ታግደዋል ይህ የሆነው በዘልማድ ብዙ ሰዎች ከቦታ ቦታ በሚጓጓዙበት የቻይና አዲስ ዓመት ዋዜማ ላይ ነው ባለሥልጣኖች ትላንት በባቡርና አይሮፕላን ውሃን ከተባለችው ከተማ እንዳይዘዋወሩ አግደዋል ኮሮና የተባለው ቫይረስ የተነሳው ከውሃው ከውሃን ከተማ ተብሎ ይታመናል። መንገዶችና ከምድር በታች መጓጓዣ ባቡሮችም ታግደዋል። የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራት አባላት በሀገሪቱ ፕሬዚደንት ላይ ለመሰረቱት ክስ በሕግ መወሰኛው ምክር ቤት ሲያቀርቧቸው የቆዩትን መክፈቻ የመከራከሪያ ንግግሮችን ዛሬ ያበቃሉ ነገር ግን ሪፑብሊካውያን በሚበዙበት የህግ መወሰኛ ምክር ቤት ፕሬዚደንት ትራምፕ ጥፋተኛ ይሆናሉ ተብሎ አይገመትም። ሆኖም ዲሞክራት ፖለቲከኞች ትራምፕ ከስልጣን እንዲነሱ ሊያሳምኑ ይችላሉ ያሏቸውን ንግግሮች ከማድረግ አላገዳቸውም። ለትክክለኛነት ቦታ የማይሰጥ ከሆነ ጠፍተናል ማለት ነው፣ ሐቀኝነት ጥቅም የማይኖረው ከሆነ ጠፋን ማለት ነው ሲሉ ዲሞክራቱ የተወካዮች ምክር ቤት የስለላ ኮሚቴ ሊቀመንበር አዳም ሼፍ ትላንት በሕግ መወሰኛው ምክር ቤት ባደረጉት የመዝጊያ ንግግር አስገንዝበዋል። የተወካዮች ምክር ቤት አባል ዲሞክራቶች ያቀረቡት ክስ አስተዳዳሪ ጀራልድ ናድለር በበኩላቸው ፕሬዚዳንት ትራምፕ ስልጣናቸውን ካለ አግባብ ተጠቅመዋል በሚል ሊከሰሱ አይችሉም የሚለውን ክርክር አደገኛና እርባናቢስ ብለውታል። በመጨረሻም በርካታ የዓለም መሪዎች በሁለተኛው የዓለም ጦርነት ወቅት በአይሁዳውያን ላይ የተፈጸመውን ፍጅት ለማሰብ እስራኤል ተሰባስበው ውለዋል። ጸረ ሰማዊነት በአዲስ መልክ እያቆጠቆጠ ነው የሚል ማስጠንቀቂያም ተሰምቷል። ከአርባ በላይ የሚሆኑ የዓለም መሪዎች በሆሎኮስት ወይም በፍጅቱ መድረክ ተገኝተዋል። በእስራኤል ታሪክ ይህን ያክል ብዛት ያለው ከሆሎኮስት ጋር የተዛመደ የፖለቲካ መሰባሰብ ሲታይ ለመጀመሪያ ጊዜ ነው ተብለዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን፣ የፈረንሳይ ፕሬዝደንት ኢማኑዌል ማክሮን፣ የጀርመን ፕሬዝደንት ፍራንክ ዎልተር ስታይምነር፣ የዩናይትድ ስቴትስ ምክትል ፕሬዝደንት ማይክ ፔንስ ይገኙበታል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ። አዳንስ ፍሳዬን ለዓለም ዜናዎቹ እናመሰግናለን። በሚቀጥለው የመጽሄት ክፍለ ጊዜም እንዲሁም በሁለተኛው የዝግጅታችን አጋማሽ በርከት ያሉ ወቅታዊ ዘገባዎችን አካተናል። በአጭር ሞገድ መስመሮች በናይል ሳት እንዲሁም 94 ነጥብ 3 ላይ ታገኙናላችሁ። አብራቸውን ቆዩ። አሁን ወደ ምሽቱ አብይ ርዕስ እንሻገራለን። ኮሮና ቫይረስ ወደ ኢትዮጵያ እንዳይገባ ለመከላከል እየሰራ መሆኑን የሕብረተሰብ ጤና ኢንስቲትዩት አስታውቋል። የዓለም የጤና ድርጅት ትናንት በሰጠው መግለጫ ወረርሽኙ ለጊዜው ለቻይና አጣዳፊ ሁኔታ ቢደቅንም ወደ ዓለም አቀፍ አደጋነት ገና አለመሸጋገሩን አስታውቋል። ከተለያዩ ምንጮች የደረሱንን ዘገባዎች ሶሎሞን አባተ እንደሚከተለው አሰናድቷል። ከቻይና ጋር በንግድና በሌሎችም የምጣኔ ሀብት መስኮች በጥብቅ የተሳሰረችው ኢትዮጵያ የኮሮና ቫይረስ መዛመት ጉዳይ ከሚያሳስባቸው ሀገሮች አንዷ እንደሆነች እየተነገረ ነው። የማኅበረሰብ ጤና ኢንስቲትዩቷ ዛሬ ለመገናኛ ብዙሃን በሰጠው መግለጫ ለመንገደኞች ስለ ቫይረሱና ስለሚተላለፍባቸው መንገዶች መረጃ እንደሚሰጥ፣ በዓለም የጤና ድርጅት ምክር መሠረትም ቦሌ የዓለም አቀፍ አውሮፕላን ጣቢያ ላይ የሰውነት የሙቀት መጠን ምርመራ ማድረግ መጀመሩን አስታውቋል። ቫይረሱና የሚያስከትለውም ሕመም ወደ ታየባቸው አካባቢዎች የሚጓዙ መንገደኞች የሳልና የትኩሳት ምልክት ከሚታይባቸው ሰዎች እንዲርቁ በአመጋገብና በግል ንጽህና አጠባበቅ ላይም ጥንቃቄ እንዲያደርጉ የኢትዮጵያውን የመከላከልና የዝግጁነት ሥራ የሚያስተባብረው የማኅበረሰብ ጤና ኢንስቲትዩት መክሯል። የኢትዮጵያ አየር መንገድ ወረርሽኙ ወደ ተዛመተባቸው አምስት የቻይና ከተሞች ቤጂንግ፣ ሆንኮንግ፣ ሻንግሃይ፣ ቻንዱና ጋንዡ እንደሚበር ተገልጿል። የዓለም የጤና ድርጅትም ትናንት በሰጠው መግለጫ የኮሮና ቫይረስ ወረርሽኝ ዓለም አቀፍ ስጋት መደቀኑን አስታውቋል። ይሁን እንጂ ከቻይና ውጪ የጤና አደጋ ነው ብሎ ግን አላወጀም። ለኮሮና ቫይረስ የተጋለጠውና የታመመው ሰው ቁጥር ከ500 አልፏል። ከመካከላቸው ቢያንስ 18 ሰው እዚያው ቻይና ውስጥ በዚሁ ጦስ ሞቷል። አሁን ማምሻውን ደግሞ ማይክል ብራውን ዋሽንግተን ዲሲ ላይ ባጠናቀረው ዘገባ እስካሁን ድረስ 830 ሰው በኮሮና ቫይረስ መያዙንና 25 ሰው መሞቱን የቻይና ብሔራዊ የጤና ኮሚሽን ማሳወቁን ጠቁሟል። ከቻይና ውጪም ትናንት ሐሙስ ሲንጋፖርና ቪየትናም ውስጥም አዳዲስ አጋጣሚዎች የተስተዋሉ ሲሆን ቫይረሱ ጃፓን፣ ታይዋን፣ ደቡብ ኮሪያ፣ ታይላንድና ዩናይትድ ስቴትስ ውስጥም ተገኝተዋል። ኮሮና ቫይረስ በተቀሰቀሰባት ውሃን ከተማ ውስጥ ለመቆጣጠር የቻይና ባለሥልጣናት ጥብቅ እርምጃዎችን እየወሰዱ መሆናቸውን ሄንሪ ሬጅዌል ከለንደን ዘግቧል። 11 ሚሊዮን ነዋሪ እንዳላት በሚነገረው መላ ከተማይቱ ውስጥ ፖሊስ መሰማራቱን ከዚያው እየወጡ ያሉ ፎቶዎች እያሳዩ ነው። ለቫይረሱ እየተጋለጠ ያለው ሰው ብዛት እየጨመረ በመጣ መጠን ውሃን ከተማ በምትገኝበት መላ ሁቤ ክፍለ ሀገር የጥንቃቄና የቁጥጥር እርምጃዎቹ እየጠበቁ መጥተዋል። ነገና ከነገ በስቲያ እንዲያውም ቻይና ውስጥ ዛሬና ነገ መሆኑ ነው፣ ቅዳሜና እሁድን የሚከበረው የአዲሱ የጨረቃ ዓመት ክብረ በዓል ጉዞ ስጋቱን አባብሶታል። ለማንኛውም ግን ወደ ውሃን የሚገቡና ከዚያም የሚወጡ የህዝብ ማመላለሻዎች ሙሉ በሙሉ በመቋረጣቸውና በዚያ የሚተላለፉ አየር መንገዶችን መስመሮቻቸውን በመሰረዛቸው ሰውም የጉዞ እቅዱን እየተወው እንደሆነ ታውቋል። ቤጂንግ ላይ የሚገቡና የሚወጡ መንገደኞች ግን ጥንቃቄያቸውን አጠናክረዋል። በጣም ተጨንቄያለሁ። እንደ ሳርስ አይነት ወረርሽኝ እንዳይሆንም በጣም ፈርቻለሁ። ለዚህ ነው ሁላችንም ጭምብል አድርገን የምንንቀሳቀሰው። መንገደኛዋ ሲንዲ ቼን ለቻይና ማዕከላዊ ቴሌቪዥን ከሰጠችው ሀሳቧ የተወሰደ ነው የሰማችሁት። የህክምና ባለሙያዎች በመላ ቻይና ምርመራ እያደረጉ መሆናቸውን የመንግስቱ ቴሌቪዥን አሳይቷል። ትኩሳት ቢጤ የተስተዋለበት ተነጥሎ እንዲቆይ ይደረጋል። እርግጥ እነዚያን የሲሲቲቪ ምስሎች የዛሬ መሆን አለመሆን ቪኦኤ ማጣራት አልቻለም። የዓለም የጤና ድርጅት የቫይረሱንና የተከተለውን ወረርሽኝ አሳሳቢነት ባያቃልለውም ዓለም አቀፍ አደጋ ግን ገና አልሆነም ብሏል። የደብሊዩ ኤችኦ ዋና ዳይሬክተር ዶክተር ቴድሮስ አዳኖ ሜክ ኖ ሚስቴክ ዚስ ኢዝ አን ኢመርጀንሲ ኢን ቻይና ባት ኢት ሃዝ ኖት የት ቢካም ግሎበል ሄልት ኢመርጀንሲ ምንም እንኳን ቻይና ውስጥ የአጣዳፊ ጊዜ ሁኔታን ቢፈጥርም በዓለም አቀፍ ደረጃ ግን ገና የጤና አደጋን አልደቅንም። ወደዚያ ደረጃ ግን ሊሸጋገር ይችላል። ኢትመይ የት ቢካም የዓለም የጤና ድርጅት የአጣዳፊ ሁኔታዎች ኮሚቴ በአስር ቀናት ውስጥ ለመሰብሰብ አቅዷል። ባለሙያዎቹም የሚናገሩት ኮሮና ቫይረስ የዛሬ 17 ዓመት ተቀስቅሶ የስምንት መቶ ሰው ሕይወት ያጠፋውን ከእንግሊዝኛ ስያሜው ምህፃር ኤስኤአርኤስ ወይም ሳርስ እየተባለ የሚጠራውን እጅግ የጠናና አጣዳፊ የመተንፈሻ አካላት መታወክን ያህል አስፈሪያ አለመሆኑን ነው ገና የላንካስተር ዩኒቨርሲቲው የደቂቅ ተሐዋሲያን ተመራማሪው ዶክተር ዴሪክ ጋተርነር ስለ ኮሮና ቫይረስ ምንነት ይናገራሉ። የምናውቀው የሳርስ የቅርብ ዘመዱ ነው። ስለዚህ እጅግ አደገኛ ሊሆን የሚችል ተደርጎ መወሰድ አለበት። ሆኖም ግን በኮሮና ቫይረስ ከተያዘው ሰው የሞተውን ቁጥርና የሞቱትን መጠን ስናሰላ ከሳርስ በእጅጉ ያነሰ ነው። ቫይረሱ የተነሳው ውሃን ከተማ ውስጥ በሕገ ወጥ መንገድ ከገቡና ለምግብነት ከዋሉ የባህር ውስጥ እንስሳት እንደሆነ ተገምቷል። የባህር እንስሳት እንደሆነ ተገምቷል። ቻይና ይህንን ነገር ውሃን ውስጥ በእንጭጩ ማስቀረት እንድትችል ሁሉም ድጋፍ ሊሰጣት ይገባል። ከሁሉም ምልክቱ ከታየባቸው ሰው ጋር ግንኙነት የነበራቸው ሁሉ በክትትል ሊገኙ ተነጥለው እንዲቆዩም ማድረግ ያስፈልጋል ውሃን ውስጥ የመተንፈሻ አካላት ጤና መታወቅ ምልክት የሚያሳይ ሁሉም ምርመራ ሊደረግባቸው ይገባል። በመላው ዓለም በመንገደኞች ላይ የሚደረገው ክትትልና ምርመራ እየጨመረና እየተጠናከረ ነው። አሁን የጤና ባለሙያዎችን አብዝቶ እያሳሰበ ያለው ቫይረሱ ከቻይና ውጭ ከሰው ወደ ሰው ሊተላለፍ የመቻሉ ሐሳብ ነው። ያኔ ኮሮና ቫይረስ ዓለም አቀፉ ወረርሽኝ ወይም የጤና አደጋ ሆነ ማለት ነው። የምሽቱ አብይ ርዕስ ነበር። ሶሎሞን አባተን እናመሰግናለን። ለመጽሔት ክፍለ ጊዜ ወዳሰናዳናቸው ዘገባዎች ስናልፍ በኦሮሚያ ክልል ምዕራብ ሸዋ ኢጃጂ ከተማ በወጣቶችና የጸጥታ አካላት መካከል በተከሰተ ግጭት አራት ፖሊሶችና ሁለት ወጣቶች መቁሰላቸውን ፖሊስና ከቆሰሉ ወጣቶች ቤተሰቦች ገልጸዋል። ፖሊስ ግጭቱ እንዲቀሰቀስ ምክንያት ሆነዋል ብሎ የጠረጠራቸውን ሶስት የወረዳው የኦርቶዶክስ ቤተ ክርስቲያን ካህናትና ሀምሳ ገደማ ወጣቶችን እንዳሰረ አስታውቋል። የምዕራብ ሸዋ ሀገረ ስብከት ስለ ጉዳዩ እንደሚያውቅ ገልጾ ችግሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብሏል። ናኮር መልካ ዝርዝሩን ይዟል። በምዕራብ ሸዋ ኢሉገላው ወረዳ ኢጃጂ ከተማ የጥምቀት ክብረ በዓልን ተከትሎ በቃና ዘገሊላ ዕለት ማለትም ጥር 12 2012 ዓ ምት የቅዱስ ሚካኤል ታቦትን ወደ ቤተ ክርስቲያኑ ሸኝተው በሚመለሱ ወጣቶችና የጸጥታ አካላት መካከል ነው ግጭቱ የተከሰተው ይላል አንድ ሞቱማ ነጋሳ አባል አለው የሚል ያይንማኝ። ግጭቱንም ተከትሎ ሁለት ወጣቶች በጸጥታ አካላት በተተኮሰ ጥይት ተመተዋል ይላል ሞቱማ። ባለፈው ማክሰኞ የሚካኤል ታቦት በስነ ስርዓት ነበር ወደ ቤተ ክርስቲያኑ የገባው። እስጢፋኖስ ፊት ለፊት አንድ ለነዳጅ ማዳያ ኢንቨስትመንት የተሰጠ መሬት አለ። ወጣቶቹ እዚህ ስፍራ እንደደረሱ አጥሩን አፈረሱት። ፖሊስ መጣ። ከዛም በፖሊስና ወጣቶች መካከል አለመግባባት ተፈጠረ። በመሳሪያ የተመቱ ሁለት ወጣቶችም አሉ። የሃይማኖት አባቶችም ወጣቶቹን ተው እያሉ ሲያረጋጉ ነበር። ሶስት ካህናትና ከሀምሳ በላይ ወጣቶች በላይ ወጣቶችም በወረዳው ፖሊስ ታስረዋል ሲል ተናግሯል። ይህ የዓይን እማኝ በግጭቱ ከቆሰሉ መካከልም ለደህንነቴ ስለመሰጋ ስሜን አልጠቅስም የሚለው ወጣት ወንድሙም የግጭቱ ሰለባ መሆኑን ተናግሯል። አንድ ነገሩን ለማረጋጋት የሄደ ወንድሜ ነገሩ እንዲረጋጋ በመማጸን ላይ ያለ ከጸጥታ አካላት መካከል በጥይት መቱት። እኔም ወንድሜን ለመውሰድ ስሄድ እግሬ ላይ በመሳሪያ መቱኝ። ስፍራው በየዓመቱ መስቀል በዓል የሚከበርበት በመሆኑ የነዳጅ ማደያ ከሆነ የእሳት አደጋ ሊነሳ ይችላል። ስለዚህ እዚህ መሆን የለበትም ነው የሕዝበ ክርስቲያኑም ሆነ የቤተ ክርስቲያን ጥያቄ። የግጭቱን መነሻና እሱን ተከትሎ ስለወሰዱት እርምጃ የኢሉገላን ገላን ወረዳ ፖሊስ አዛዥ ኮማንደሯ አጋሪ ብርሃኑ እንዲህ ይገልጻሉ። ማዳ ርጎመኒጎ ለግጭቱ መንስኤ የሆነው ለማዳ የተከለለ ቦታ ለቤተ እምነቱ ይገባል በሚል ወጣቶቹ ሄደው በጉልበት አጥር በማፍረሳቸው ነው። ሲያነሳሱ የነበሩ ደግሞ የታሰሩ ካህናት ናቸው። ለዚህም ደግሞ የድምፅ ማስረጃ አለን። ግጭቱን ተከትሎ አራት ፖሊሶች ወጣቶች በወረወሩት ድንጋይ ቆስለው ሁለቱ እዛው ሲታከሙ ሁለቱ ደግሞ ለተሻለ ሕክምና ወደ አዲስ አበባና ነቀምቴ ተልከዋል ብለዋል አዛዡ። ሁለት ወጣቶች ፖሊስ በተኮሰው ጥይት ተመትተዋል ስለተባለውም ተጠይቀው አንድ ወጣት በድንጋይ መመታቱን ብቻ ነው የማውቀው ብለዋል። በአሁኑ ሰዓት ግጭቱን በመቀስቀስ የተጠረጠሩ ሶስት ካህናትና ተሳትፈዋል ያሏቸው ከአርባ እስከ አምሳ ሰዎችም መታሰራቸውን ኮማንደው አጋሪ ጨምረው ገልጸዋል። ጃጂ አሁን ወደ ቀድሞ መረጋጋቷ ተመልሳለች። ሲሉ አክለዋል። ለመሆኑ ይህ ውዝግብ ያስነሳው መሬት ይዞታ የማን ነው ብለን የኢጃጅን ከንቲባ አቶ ነብሶ ሹሚን ጠይቀናቸው ነበር። ሰባሰባ ራ ከአስራ ዘጠኝ ሰማኒያ ዘጠኝ አመተ ምረት ጀምሮ መሬቱን በኢንቨስትመንት ለማልማት የተረከቡ ግለሰቦች ሀያ ሶስት አመታት ምንም ስራ ስላልሰሩበት ውሉ ተቋርጧል። ውድድር ቢካሄድበትም የተባለው ዋጋ ማቅረብ ባለመቻሉ በሶስተኛ ዞር ጨረታ ለሌላ ባለ ሀብት ከተላለፈ በኋላ መሬቱ ከቤተ ክርስቲያኑ ጎኑ ስለሚገኝ ይሰጠን የሚል ጥያቄ መጣ። መሬቱ በህጋዊ መንገድ ለሌላ ባለሀብት በመሰጠቱ ጥያቄው እንደማይስተናገድ ነገረናቸው። ነው የተለያየ ነው። ከዚህ በፊት ቦታው የመስቀል በዓል የሚከበርበት ነበር ብለው ቅሬታ አቅራቢዎች ላነሱትም ጫካ ነበርና አንድም ሃይማኖታዊ በዓል ተከብሮበት የማያውቅ ከተማው ለኢንቨስትመንት ስራ ያስቀመጠው ቦታ ነበር ሲሉ መልስ ሰጥተዋል። ግጭቱን የሃይማኖት ለማስመሰል ጥረት ቢደረግም ከኦርቶዶክስ ምእመናንና የከተማው ሌላ ሃይማኖት ተከታዮች ጋር በመሆን ማስቆም ተችሏል ያሉት ደግሞ የኢሉገላን አስተዳዳሪ አቶ ከበር ኩንዳሻው ናቸው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምዕራብ ሸዋ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጓን ቀሲስ ያሬድ አበበ ስለ ጉዳዩ መረጃ እንዳላቸው ጠቅሰው ነገሩን በሰከነ ሁኔታ መያዝና መፍታት ያስፈልጋል ብለዋል።

ኢትዮጵያ ዞኑ መስተዳደር የተላኩ ሰዎች ይህን ጉዳይ ሊያጣሩ ሲሄዱ ለማጣራታቸው ትልቅ ግባ ሊሆን በሚችለው የወረዳ ቤተ ክህነት ኃላፊ መገኘት ነው። ለማንኛውም ከእናንተ ጋራ ዲፕሎማሲያዊ በሆነ መንገድ ይለውታል ይመስለኛል። እንዲህ አምስት ሶስት አራት ከአራት ሊሆኑ ይችላል። ያጦናትን እንዲ ደግሞ ወጣቶች ጠየታቸው እየተወሰዱ እየታሰቡ ነው ተብሎ ነው የሚነገረው እንጂ ትክክለኛውን ቀመርና ቁጥር አሁን ይሄ ነው ለመናገር ያስቸግራል። የገጠመው ችግር በፍጥነት ይፈታ ዘንድም ለኦሮሚያ ክልል ምክትል ርዕሰ መስተዳደር ጽህፈት ቤት እንደሚያመለክቱ አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ከአምቦ። የአምቦ ዘጋቢያችን ናኮር መልካ ነበር። እናመሰግናለን ናኮርን። በቀጣዩ ዘገባ ተከፍቷል። የነዋሪዎቹ ተወካዮች ከክልሉ ምክትል ርዕሰ መስተዳድር ከዶክተር ደብረ ጽዮን ገብረ ሚካኤል ጋር በጉዳዩ ላይ መወያየታቸው እንዲወስኑ ይደረጋል ነው የተባለው። ሙልጌታ ጽበሀ ዝርዝሩን ይዟል። የመቀለ ሳምረ መንገድ ደንጎላ ተብላ በምታወቅ ከተማ ነበር ባለት በአሁኑ ጊዜ አካሄዱ እኛን ማዕከል ያላደረገ ነው በማለት ነበር ተቃዋሚ ሰልፈኞች መንገዱ ለአንድ ሳምንት የዘጉት። የሃይማኖት መሪዎች፣ የአገር ሽማግሌዎች መንገዱን ከዘጉት ተቃዋሚዎች ጋር ከትናንት በስቲያ እንዲከፍቱ ከተደራደሩ በኋላ መንገዱ ተከፍቷል። በድርድሩ መሰረት በትናንትናው እለት የአካባቢው ተወካዮች ከክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይቷል። በነበረው ውይይት ተሳትፈው ከነ ነበሩ አቶ ሽሻ ወልዱ አንዱ ናቸው። በወረዳ የመደራጀት ጉዳይ በአካባቢው የሚገኙ የቀበሌ ምክር ቤቶች እንዲወስኑ በውይይቱ መግባባት ላይ ደርሰናል ብለዋል። ቅዳሜና እሁድ የቀበሌ ምክር ቤቶች በጉዳዩ ላይ ለመወሰን ይሰበሰባሉ። ከክልል ተወካዮች መጥተው የስምንቱ ቀበሌዎች ውሳኔ ይመለከታሉ። በህዝቡ ውሳኔ እንጂ ወረዳ ወይም ዞን በሚወሰድ የዘጋ ነው። አማራጭ አጥተን ያደረግነው እንጂ የህገ መንግስቱም ጸር ነው። እኛም እሱ አናምንም። ክቡር ምክትል ርዕሰ መስተዳድራችን ስላገኘን ነው መፍትሄ ያገኘ ነው እንጂ መንገድ በመዝጋታችን ነው ብለን በፍጹም አናምንም ነው ያሉት። ከዶክተር ደብረ ጽዮን ጋር የተደረገ ውይይትና ስምምነት ለህዝብ አሳውቀናል ያሉት አቶ ሽሻይ በተሰጠው መፍትሄ የአካባቢው ማህበረሰብ መደሰቱ ገልጸዋል። ሌላው ያነጋገርኳቸው የአካባቢው ተወላጅ አቶ መሐሪ ገብሩ ስለ ጉዳዩ በቀበሌ ምክር ቤቶች እንዲወሰን መግባባት ላይ መደረሱ ጥሩ ጅምር ነው ብለዋል። ምክር ቤቶቹ ጫና ይደርሳቸው ነበር ከዞን እንደዛም በቀበሌዎች ያሉ አስተዳዳሪዎች። ስለዚህ አሁን ግን ከእነሱ ጫና ፍሪ ሆነው ከክልል ካቢኔ ተልከው ነጻ ሆነውን ድምጻቸው እንዲሰጡ ይደረጋል ነው የተባለው። ስለዚህ እነሱ በሰጡት ድምጽ መሰረት ይወሰናል ማለት ነው የወረዳ ጉዳይ የምንፈልገውም ውስጥ ነው ህዝቡ ራሱ ነጻ ሆኖ ራሱ ቢመርጥ ነው። እኛም የምንፈልገው የነበረው በአካባቢው የሚገኙ ስምንት የቀበሌ ምክር ቤቶች ነጻ ሁነው እንዲወስኑ የወረዳና የዞና አመራሮች ጫና እንዳያደርጉ መሰራት አለበት ሲሉም አቶ መሐሪ አሳስበዋል። የመቀለ ሳምረ መንገድ በዋግህምራ በኩል ትግራይን ከአማራ ክልል የሚያገናኝ መስመር ነው። ለአሜሪካ ድምጽ ሙልጊታ ጽቡሃ መቀለም ሙልጌታ ጌታ ጽብሃን እናመሰግናለን። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባችን ስናልፍ በተባበሩት መንግስታት ድርጅት የስደተኞች ኮሚሽን በኢትዮጵያ ለሚገኙ ስደተኞች ድጋፍ የሚውል ከ600 ሚሊዮን በላይ የአሜሪካ ዶላር ጠይቋል። ባለፈው ዓመት ኢትዮጵያ ስደተኞችን በተመለከተ ያወጣችውን ተራማጅ የሚሰኝ ሕግም ተግባራዊ ለማድረግ እንደሚረዳ ነው የሚጠበቀው። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዟል። በመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ዛሬ በጄኔቭ ስዊትዘርላንድ ይፋ ባደረገው መግለጫ በኢትዮጵያ የሚገኙ ከ700 ሺህ በላይ ስደተኞችና ተቀባይ ማህበረሰቦችን ተጠቃሚ የሚያደርጉ ተግባራትን ለመደገፍ የሚያስችል ገንዘብ ከዓለም አቀፍ ለጋሾች ጠየቀ። ድርጅቱ ተግባራቱን ለማከናወን 658 ሚሊዮን የአሜሪካ ዶላር ጠይቋል። ቪኦኤ በኢትዮጵያ የኮሚሽኑን ቃል አቀባይ አቶ ክሱት ገብረ እግዚአብሔርን ለአንድ ዓመት የተጠየቀው ይህ የእርዳታ መጠን ምን ታቅዶ እንደሆነ ማብራሪያ ጠይቋል። እንደሚታወቀው የኢትዮጵያ ውስጥ የሚመጡ ስደተኞች ቁጥር በየጊዜው እየጨመረ የመጣው ሲመጡ መመዝገብ አለባቸው። መሰረታዊ ፍላጎቶቻቸው መሞላት አለባቸው። መጠለያ፣ ውሃ ሕክምና፣ ምግብ፣ ወዘተ ያሉ ነገሮች አሉ። ከነዚህ መሰረታዊ ፈለሉበት ሀገርም አስተዋጽኦ የሚያደርጉ መሆን አለባቸው የሚል አንደርስታንድ አለ። ኢትዮጵያም አምና ጃንዋሪ ሁለት ሺ አስራ ዘጠኝ ጥሩ ህግ አውጥታለች። ስደተኞች መስራትም የሚችሉበት ሁኔታ ተቀጥረው የሚሆን ወይም በራሳቸው ከኢትዮጵያውያን ጋር አብረው ሆኖ ሰርተው ከካምፕ ውጭም ሆነው የሚኖሩበት የሚማሩበት እና በራሳቸውም ደግፈው ህብረተሰቡንም የሚጠቅሙበት ሁኔታ እንዲፈጠር የሚያመቻች ሁኔታ ነው። ስለዚህ ከዛ አንፃር ይህንን ሁኔታ የሚያመቻቸው ነገሮች መስራት ቅድም ጭምር ነው የጠየቃ ይሄ በጣም ትልቅ ችግር እንደፈጠረባችሁ ደጋግሜ ሰምቻለሁ። ይሄ የሚሆኑበት ምክንያት ምንድን ነው? እንግዲህ እንደሚታወቀው አሁን ባለው ሁኔታ ወይም እርዳታ ሰጪዎቹ ውሱን መንግስታትና ሀገራት ናቸው። በዓለም ዙሪያ ያለው ቀውስ ደግሞ እየበዛን የሄደው እና እርዳታቸው ያላቸው አቅም ለብዙ ሀገሮች ሲረዱ እንግዲህ ትንሽ ትንሽ ነው የሚደርሰን ማለት ነው። ስለዚህ መፍትሄው አሁን ምንድነው እየተደረገ ያለው የግል ሴክተሩ በዚህ ዙሪያ ላይ ጠንካራ እና ንቁ ተሳታፊ እንዲሆን የማግባባት ስራዎችን እየተሰሩ ነው። እስከ የአቅማቸውን ያህል አስተዋጽኦ እያደረጉ ከሆነ አስፈላጊውን በጀት የሚሞሉበት ሁኔታ ለመስራት እንቅስቃሴዎች እየተደረጉ ነዋል። ስለዚህ በመሰረቱ የስደተኞችን ከአንድ ሀገር ወዳንድ ነገር በተለያየ ምክንያት የሚፈልሱና የሚሰደዱ ሰዎችን ለመርዳት የሚደረገው መሰረታዊ የአሰራርና የአስተሳሰብ ለውጥ የግድ የሚል ይመስለዋል በዚህ ምክንያት ትክክል። ለዚህም ነው አሁን ስደተኞች ቁጭ ብለው ዩማኒቴሪያን እርዳታ ብቻ ማግኘት ያለባቸው ሳይሆን ከልማት ጋር መቆራኘት አለበት። የዩኤንኤችሲአር ስራ የስደተኞች ጋር የሚሰሩ ማንኛቸው ተቋማት ስራቸው ከልማት ጋር ተቆራኝቶ በኋላ በሂደት ራሳቸውን የሚችሉበት እና ረጂ አካላትንም ዝም ብለው በዕድሜ ልክ ማናስቸግርበት ሁኔታ እንዲፈጠር ነው ትልቁ ነገር። ግን ስደተኞቹ አቅም እያላቸው ብቃት እያላቸው ጊዜያቸውን ያለምንም ትምህርትና ስራ ካምፕ ላይ ቁጭ ብሎ ከሚያሳልፈው ሰርተው እስካሉ ድረስ ተምንበትን ሀገርም ጭምር ይረዳሉ። ግን ገጥሟቸው ሁኔታው ተሻሽሎ ወደ ሀገራቸው ሲሄድ ደግሞ ለሀገራቸው ትልቅ አስተዋጽኦ የሚያደርጉ ዜጎች ይሆናሉ ነው። ከዚህም በተረፈ እነዚህ ስደተኞች በስራም ጭምር ነው ሰብዓዊነታቸውንም የሰው ልጅነታቸውን የሚያገኙት፣ እና ትልቅ ዋጋ ያለው ነገር ነው እና በዚህ ረገድስ ምንም የምታስቡት ነገር አለ? ትክክል ትክክል ነው። እሱ ነው አሁን ትልቁ ትኩረቱ ያለው። እነዚህ ሰው መሆናቸው መታወቅ አለባቸው። የሰው ዲግኒቲ የምለው ነገር የምንለው ነገር ያላቸው ሰዎች ናቸው። ስለዚህ ሰርተው ሰርተው ያገኙትና ተረድተው ያገኙት ነገር እኩል አይደለም ለነሱም እና ወደ ስራ የማስገባት ሁኔታ ነው ያለው። የመን ህግም ይህንን የሚደግፍ ሆነዋል። አሁን ተጨማሪ ዝርዝር ህጎች ሲበቁ ነው እሱ እነሱ ሲወጡ፣ በየመስኩ በኢንዱስትሪያል ፓርኮችም ጭምር፣ እርሻም ጭምር በዚ ዶሎ አዶ የምንለው ቦታ አካባቢ የተጀመሩ ነገሮች አሉ። ስደተኞች እና ኢትዮጵያውያን በጋራ ሆነው እስከ አንድ ሺህ ሄክታር የሚሆን መሬት በጋራ እያለሙ ጥሩ ውጤት እያገኙ ነው። ይሄ ለሙከራ ነው። መለስካቸው አምሃንና እንግዳውን አቶ ኦሮሞ ማህበረሰብ አባላት የኢትዮጵያ መንግስት በተለያዩ የኦሮሚያ አካባቢዎች ይፈጽማል ያሉትን ጥቃት በማውገዝ ዛሬ ሰልፍ አድርገዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ነሞዳንዲ ሰልፉ ላይ ተገንቶ ያጠናቀረው ዘገባ አለ። ሶሎሞን አባተ ይዞት ቀርበዋል። ሰልፈኞቹ ዛሬ ወጥተው ድምፃቸውን ያሰሙት በዩናይትድ ስቴትስ ፕሬዚደንት ቤተ መንግሥት ዋይት ሃውስና በውጭ ጉዳይ መስሪያ ቤቱም ደጆች ላይ ነው። የኢትዮጵያ መንግሥት በኦሮሞ ሕዝብ ላይ በተለይ በምዕራብና በደቡብ ኦሮሚያ እየፈጸመ ነው ከሰልፉ አስተባባሪዎች አንዱ እንዲነጉት ነሞዳንዲ ጠይቆ ነበር። ስሜ እስክንድር ገታ ይባላለሁ። ለዛሬው ቀን የሚደረገው ዝግጅት ካዘጋጁ ውስጥ አንዱ ነኝ። ይሄ ሰልፍ ያስፈለገበት ዋናው ምክንያት ሕዝባችን በየቦታው እየተገደለ ከቤቱ እየተፈናቀለ፣ ተማሪዎች ሳይቀሩ ገበሬዎቹ ሳይቀሩ የከተማ ነዋሪ ሳይቀር ከፍተኛ ጉዳት እየደረሰበት ስለሆነ ድምፅ እናሰማላቸው ለመንግስታት ለዓለም መንግስታት፣ ለአሜሪካ መንግስት ይህንም መስማት ለሚችል ሁሉ ድምጽ እኒሁ ናቸው ብለን ነው የወጣ ነው። ምን ምን ነው የሆነው? የት የት? ኦሮሞ ኤሪያ ውስጥ የኦሮሚያ ግዛት ውስጥ በምዕራብ በደቡብ በሰሜን በምስራቅ ኢንፓርቲኩላር በጣም ያንገበገበን በምዕራቡ የኦሮሚያ ክፍል ኮማንድ ፖስት ተዋዞበት ከዚያም በላይ ማናቸው መሰረታዊ የሆኑ አገልግሎቶች ተቋርጠው የስልክ አገልግሎት የለም፣ ኮሚኒኬሽንን እንዳለ የለም፣ የኤሌክትሪክ የውሃ የለም። ህዝቡ የምድር ላይ ሲኦል እያየ ስለሆነ ይህንን እያየን ዝም ማለት የማያስችል ደረጃ ላይ ስለደረስን ነው። አስተባባሪው ለአቶ እስክንድር አብደታ ዳባ አስከትሎ ባቀረበው ጥያቄ ኮማንድ ፖስቱን ያቆመው ከህግ ውጭ የታጠቀ ኃይል ኦሮሚያ ውስጥ እየተንቀሳቀሰ በመሆኑና ሰውን እያፈነና እያገተ የሕዝቡንም ቤት እያቃጠለ በመሆኑ እንደሆነ የኢትዮጵያ መንግስት እንደሚናገር አንስቶላቸዋል። ለምሳሌም የደንቢዶሎ ዩኒቨርሲቲ ፕሬዚደንት ታፍነው ተወስደው የስቃይ አድራጎት ተፈጽሞባቸው እንደነበር የምዕራብ ኦሮሚያ ነዋሪዎች በፍርሃት ሸሽተው ወደ አዲስ አበባ መሄዳቸውንም መንግስቱ ይናገራል። ከአሁን ቀደምም ወርቅ ለማውጣት በአካባቢው ተሰማርተው የነበሩ አምስት ሰዎችን የመንግስት ባለሥልጣናትን ታጣቂዎቹ መግደላቸውንም አስታውቋል። ይህንን ታጣቂዎቹ የሚፈጽሙትን ሽብር ለመቆጣጠር ያቆምኩት ኮማንድ ፖስት ነው ይላል መንግስት። እናንተ ምን ትላላችሁ አቶ እስክንድር? አሁን በአጠቃላይ አስተውለን ተረድተነዋል። ነዋል ይሄ መንግስት እንደቀደሙት ነገስታት የቅጥፈት ስራ ነው የሚሰራው። ይህ ሁሉ የውሸት ነው። ከህዝባችን ጋር እየተገናኘን ነው የምንሰማው ነገር አለ። ይህን ሳምንት ኮሚኒኬሽን እስከተቋረጠበት ድረስ ኢንፎርሜሽን ይመጣል። ያ የተባለ ሁሉ ሀሰት እንደሆነ የሚገሉ የመንግስት ወታደሮች እንደሆኑ ነው እንጂ ሌላ ወገን እንዳልሆነ ከተበዳዩ ከህዝቡ ሮሮ እየተሰማ ነው። መንግስት ይሄን የተለመደ አሰራር ሆነ ብሎ አንድን ወንጀል፣ አንድን ሽብር ራሱ ይሰራና በሌሎች ላይ ማላከክ የተለመደ ስራው ስለሆነ ይሄ ለኛ ነገር ግን ህዝብ ላይ በደል የሚያደርሱ አሉ እንኳ ቢባል ወንጀለኛውን መንግስት አሳዶ መያዝ ሲችል ገበሬውን እርሻው ላይ ያለውን፣ ንግድ ላይ ያለውን፣ ተማሪውን እየገደለ እያሰረ ነው ያለው። እኛ የሲቪሊያን ድምፅ ለመሆን ነው እየወጣ ነው። በአጠቃላይ መንግስት የሚያወራው ሁሉ የውሸት ወሬ ነው፣ ተቀባይነት የሌለው ነገር ነው። ለሰልፈኞቹ ጥያቄ መንግስት ምላሽ ይኖረው እንደሆነ ለመጠየቅ ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ተደጋጋሚ የስልክ ጥረት አድርገናል።

ሰሎሞን አባተና ዝግጅቱን ያጠና ዘገባውን ያጠናቀረውን እነሞዳ እንዲን እናመሰግናለን። የመጽሔት ክፍለ ጊዜ በዚሁ መጠናቀቁ ነው። ኩራትና ኩራን የምታደምጡት በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አህዱ ሬዲዮ 94.3 ኤፍ ኤም ላይ ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአርብ ምሽት ፕሮግራም ነው። በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ሀሳባችሁን አንሸራሽሩ፣ ተነጋገሩ። ማስተናግዳችሁ ቆንጂት ይታየ ነኝ። ፕሮግራማችንን እየመራ ያለው ንጉሱ ታምሬ ነው። እስከ አራት ሰዓት ድረስ አለን። አብራችሁን አምሹ። ወደ ቀጣዩ ዝግጅት እናልፋለን። ሰሞኑን ከተለያዩ ከፍተኛ ትምህርት ተቋማት ተቋማት የተሰናበቱት ተማሪዎች ቁጥር ተበራክተዋል አሉ ከዩኒቨርሲቲዎች ተባረርን ያሉ ተማሪዎች ላብነት ለመጥቀስ ከሀሮማያ ዩኒቨርሲቲ ብቻ ሰባ ሰባት ተማሪዎች ተባረው ሰሞኑን በአዲስ አበባ ከትመው እንዳሉ ተማሪዎቹ ገልጸዋል። ፀሐይ ዳምጠው ያጠናቀረችው ዘገባ ነው። ከመዳወላቡና ከጅማ ዩኒቨርሲቲ ተባረርን የሚሉ ተማሪዎችም የተባ ባረርንበት ምክንያት አጥጋቢ አይደለም ብለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ተማሪዎቹ ከዩኒቨርሲቲዎቹ የተባረሩት የመማር ማስተማር ሂደቱን ስላወኩ ነው፣ ሌሎችም ሕግ አክብረው የማይማሩ ከሆነ ለወደፊቱም ቢሆን መባረራቸው አይቀርም ማለታቸውን ጠቅሳ ፀሐይ ቀጣዩን ዘገባ አስተላልፋለች። አላሙዲን በሃሮሚያ ዩኒቨርሲቲ የሞለኩላር ባዮሎጂና ባዮቴክኖሎጂ ሁለተኛ ዓመት ተማሪ መሆኑን፣ ለሁለት ዓመት አጥጋቢ ባልሆነ ምክንያት ከትምህርት ገበታው መታገዱንም ይናገራል። አማፋኬኛ ፊያን ከኒን ቀበሜ ቱን ካፌኛ ደ ገላ ጅሩች ለምሳሌ እኔ ተያዝኩት ከመመገቢያ አዳራሽ ስወጣ ነው። የጸጥታ አስከባሪዎች ቀድሞ ከያዘዋቸው ልጆች ጋር እኔንም ጨመሩኝ። ጥፋትህ ይሄ ነው አላሉኝም። በእስር ቤት ውስጥ ካሰቃዩም በኋላ ተባራችኋል ብለው ወረቀት ሰጡን። ከዩኒቨርሲቲው አካላት መካከል ማንም አላነጋግረንም። ምንም እድል አልሰጡንም። ጥያቄ መጠየቅም አትችሉም ብለውናል። በዛው ነው አምጥተው አዲስ አበባ ውስጥ ጥለውን የሄዱት። ቶስራጫሴ የመደወላቡ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ተማሪ ተሾሜ ከትምህርት ገበታው በምን ምክንያት እንደታገደ ተናግረዋል። እኛ ለደህንነታችን ፈርተን ከግቢው በመውጣት ላይ ያለን ነው። ግቢ ውስጥ ባሉት የጸጥታ አስከባሪዎች ተይዘን በዚያው ተባራችኋል የተባልነው። የተማሪዎች መባረርን አስመልክቶ ተማሪዎች ካሰናበቱት ከፍተኛ ተቋማት ውስጥ የሐረማያ እና መደወላቡ ዩኒቨርሲቲዎች አመራር መልስ ለማግኘት ያደረግነው ሙከራ አልተሳካም። የሳይንስና ከፍተኛ ተቋማት ሚኒስቴር ቃል አቀባይ አቶ ደቻሳ ጉርሙ ተማሪዎች የተባረሩት የመማር ማስተማር ሂደቱን በማወካቸው ነው ብሏል። ግን አሁን በጣም ተጋኖ እንደሚወራው ወይም በብሔር ወይም በሆነ ቡድን ላይ የመጣ ነገር አድርጎ የሚያወሩት ነገር የተሳሳተኑ ምክንያቱ ዩኒቨርሲቲዎች ለሁሉም ክሎሎ አገልግሎት ዳንድ እንጂ የተሰረ ብሄርን የሚገፉበት ወይም ደግሞ የሚያደርጉበት አግባብ የለም። ይህን በሚሄድ አሁን ተማሪ ትምህርት ይግባኝ ብለን ያቋረጡ በስጋትም በምናምንም ከትምህርት ቦታቸው ላይ ለትምህርት ለጊዜ እንዲሆን ተጎኑ ተማሪዎች ወደ ዩኒቨርሲቲ ወጥቶ እንዲማሩ በትካት በምንሰራበት አግባብ ያለአግባብ ደግሞ በዩኒቨርሲቲ ተባረሩ የሚለው አሉባልታ ነው፣ ተገባቸው የሚችል ነገር አይደለም። አቶ ደቻሳ አክለውም ካለ ጥፋታቸው የተባረሩ ተማሪዎች ካሉ ለዩኒቨርሲቲው ቅሬታ ማቅረብ እንደሚችሉ ተናግሯል። በተለያዩ ዩኒቨርሲቲዎች ሰላም መደፍረስ ስለነበሩና ከዚህ የማስተካከያ እርምጃዎች እየተወሰዱ ነው። በዚህ እርምጃ ወይም ደግሞ ምን ሄደው ቅሬታ ማቅረብ ይችላሉ። ባለው የቅሬታ ሂደት ከሚኒስቴሩ የተገኘው መረጃ እንደሚያመለክተው ከአንድ መቶ ሰባ በላይ ተማሪዎች ከአንድ ዓመት እስከ መጨረሻው ከትምህርት ገብታቸው የታገዱ እና አምስት መቶ ተማሪዎች ደግሞ በመጨረሻ ማስጠንቀቂያ ወደ ትምህርት መመለሳቸውን ነው። ነገር ግን እርምጃ መውሰድ ስለሚቀጥል ቁጥሩ ሊጨምር ይችላል ተብሏል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይ ዳምጠውን ለዘገባዋ እናመሰግናለን። የሁለተኛው አጋማሽ ዝግጅቶቻችን ይቀጥላሉ። የተከበራችሁ አድማጮች ወደ ሀዋሳ ይሆናል አሁን የምናልፈው ለአገር በቀል የምጣኔ ሀብት ማሻሻያ ና ለስራ እድል ፈጠራ ያግዛል ያለውን በርካታ ወጣቶችን ተጠቃሚ የሚያደርግ ፕሮጀክት ይፋ ማድረጉን ዳሽን ባንክ አስታውቋል። ባንኩ ዛሬ ሀዋሳ ውስጥ በሰጠው መግለጫ ማህበራዊ ኃላፊነቴን የምወጣበት ነው ያለውን ለስራ ፈጣሪ ወጣቶች 100 ሚሊዮን ጥሬ ገንዘብ ድጋፍ ማዘጋጀቱንና በጥቃቅንና አነስተኛ ስራ ለተሳተፉ ግለሰቦች በየአመቱ አምስት ቢሊዮን ብር ለማበደር እቅድ መያዙንም አስታውቋል። የንግድና ምጣኔ ሀብት አማካሪና ባለሙያ ዶክተር አቦሻያሌው በሀገሪቱ የሚገኙ ተመሳሳይ የግል የገንዘብ ተቋማት በስራ ፈጠራ ሂደት ውስጥ የመንግስትን ጥረት በመደገፍ የማህበራዊ ኃላፊነታቸውን መወጣት አለባቸው ሲሉ ምክራቸውን ለግሰዋል። ጉዳዩን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ልኳል። ኢትዮጵያ ታለንት ፓወር ሲሪስ የሚል ስያሜ የተሰጠው አዲስ ፕሮጀክት ስራ ፈጠራን በማበረታታት ክህሎት ላላቸው ዜጎች የፋይናንስ ድጋፍ በማድረግ ስራ አጥነት መቀነስና ና ድህነትን የማስወገድ ጥረት የሚደግፍ መሆኑን ነው የዳሽን ባንክ ማርኬቲንግና የደንበኞች አገልግሎት ዲሬክተር አቶ አስቻለው ታምሩ ዛሬ በሐዋሳ ከተማ በሰጡት መግለጫ አስታውቁት። ኢትዮጵያን ታለንት ፓወር ሲሪስ የተባለ ፕሮጀክትም መንግስት የቀየሰውን ሀገር በቀል የኢኮኖሚ ሪፎርም ወይም ደግሞ ለውጥን በማገዝ በመንግስት ብቻ ተግባራዊ ይሆናል ወይም ደግሞ ዳር ይደርሳል የሚል እምነት ስለሌለን፣ ይህም በሀገራችን ላይ ትልቅ ለውጥ ሊያመጣ ይችላል ብለን በማመን የግል ተቋማት መንግስት የሚሰራቸውን የስራ ፈጣሪ የስራ ፈጠራም ይሁን ሌሎች አብይ ጉዳዮችን በመደገፍ የሚታወቀው ባንካችን ኢትዮጵያን ታለንት ፓወር ሲሪየስ የተባለውን ፕሮጀክት ቀደም ብዬ በገለጽኩላችሁ ዋና ዋና የሀገራችን ከተሞች ማዕከልነት ይፋ ያድርጋል ማለት ነው። ለአገር በቀል የሚጠን ሀብት ማሻሻያና ለስራ ፈጠራ ያግዛል የተባለው ፕሮጀክቱ ከተመረጡ ስድስት ከተሞች ማለትም ከሀዋሳ፣ ከባህር ዳር፣ ከአዳማ፣ ከመቀለም፣ ከድረዳዋ እና ከአዲስ አበባ ከተሞች ዜጎችን መልምሎ የክህሎትና የአቅም ግንባታ ስልጠናዎችን ይሰጣል ብሏል። በዚሁ በሮሪ ሆቴል ስልጠና ጥገናው ይካሄዳል ማለት ነው። ለዚህም የሚያግዙ ሞጁሎች ቀደም ብዬ በገለጽኩላችሁ አማካሪ ድርጅት ዴቨሎፕ ተደርገው አሉ ማለት ነው። እነዚህ በዋናነት ስልጠና የሚሰጠው የውጤታማ የስራ ፈጣሪዎች ባህሪያትን ሊገልጽ የሚችልና በሚያስረዳ መልኩ የተዘጋጀ ነው። ከዛ በተጨማሪ አነስተኛ ንግድ እንዴት እንጀምራለን የሚል ሲሆን ሁለተኛው የስልጠና ሀሳብ፣ ሶስተኛው የንግድ እቅድ አዘገጃጀት እቅድ እንዴት ይዘጋጃል፣ ወደ ቢዝነስ ከመግባታችን በፊት እንግዲህ እንዴት ልንሰራ እንችላለን፣ እንዴት አድርገን ነው ስራው ልንሰራ የሚችለው የሚለው ጥያቄ በመለሰ መልኩ የንግድ እቅድ አዘገጃጀት የሚል ሞጁ እንደዚሁ ዴቨሎፕ ተደርጓል። ሌላኛውም የግለሰቦች የገንዘብ አስተዳደር ገንዘባችንን በደንብ ማንጅ አድርገን እንዴት እነዚህን ጥቃቅንና አነስተኛ ቢዝነሶች የተሻለ አቅም እንዲፈጥሩ ማድረግ እንችላለን ለሚለው ጥያቄ ምላሽ የሚሰጥ ነው ማለት ነው ኛው ሌላ ባንኮችና ወሳኝ ሚናቸው ባንኮች ከጥቃቅንና አነስተኛ ጋር በተገናኘ የብድር ጥያቄ ሊጠይቁ ይችላሉ። ከባንክ ጋር እንዴት አይነት ግንኙነት ነው ስታብሊሽ ማድረግ ያለባቸው ባንኮች ምንድን ነው አሰራራቸው የሚለውንም እንደዚሁ ግንዛቤ ያስጨበጣል የተባለ መጁ እንደዚሁ ዴቨሎፕ ተደርጓል ማለት ነው። ስልጠናውን ያገኙ ዜጎች በአማካሪ ድርጅቶች እየታገዙ የንግድ ክበብ ያቋቁምና ስራ ለመጀመር የሚያስችላቸውን የገንዘብ ድጋፍ ከባንኩ ያገኛሉ ነው የተባለው። ባንኩም ማህበራዊ ኃላፊነትን የሚወጣበት ነው ያለውን ለስራ ፈጣሪ ወጣቶች 100 ሚሊዮን ጥሬ የገንዘብ ድጋፍ ማዘጋጀቱና በጥቃቅ ጥቃቅንና አነስተኛ ስራ ውስጥ ለተሳተፉ ግለሰቦች ደግሞ በየአመቱ አምስት ቢሊዮን ብር ብድር መመደቡን ገልጿል። እንግዲህ ለዚህ ፕሮጀክት በአጠቃላይ ከመቶ ሚሊዮን ብር በላይ ነው ፈሰስ እናደርጋለን ብለን የምናስበው። ይህ ማለት ይህንን መቶ ሚሊዮን ለተለያዩ ለስራ ፈጠራዎች አከፋፍለን እንሰጣለን ማለት አይደለም። ቀደም ብዬ እንደገለጽኩላችሁ አቅም የመፍጠር ስራ ነው የምንሰራው እኛ ጥቃቅንና አነስተኛ ወደ ባንክ ለመምጣትና ከባንክ ጋር ለመስራት የሚያስችላቸውን አቅም ዳሽን ባንክ ላይ ብቻ ሳይሆን ለሌሎችም ባንኮች አማላይ ሊሆኑ በሚችል መልኩ አቅም ለመፍጠር የሚያስችላቸውን ስራ ነው የምንሰራው ማለት ነው። ከታህሳስ ሃያ አራት ጀምሮ በሁሉም የባንኩ ቅርንጫፎች ምዝገባ የተደረገ ሲሆን ባንኩ የንግድ ተሰጥኦ ያላቸውን ዜጎች እርስ በርስ በማወዳደር ለሰላሳ አሸናፊዎች ሽልማት ማሰናዳቱን ማስታውቋል። ፕሮጀክቱ ስድስት አማድ ያሉት ሲሆን የስራ እድል ፈጠራም፣ የጥቃቅን አነስተኛና መካከለኛ ስራ ፈጣሪዎች አቅም ግንባታ፣ የከፍተኛ ትምህርት የፋይናንስ ድጋፍ መርሃ ግብር፣ የፋይናንስ ተደራሽነት፣ የንግድ ክበብ ምስረታን እንዲሁም የገበያ ትስስርና የእሴት ሰንሰለት ድጋፍ መሆናቸውም ተብራርቷል። ዛሬ በይፋ የተጀመረው የአዋሳው መርሃ ግብር ስልጠና ከሰኞ እስከ አርብ ባሉ ቀናት ውስጥ ይሰጣልም ብሏል። የንግድና የምጣኔ ሀብት አማካሪና ባለሙያ ዶክተር አቡሻ ያለው በአገሪቱ የሚገኙ ተመሳሳይ የግል ገንዘብ ተቋማት በስራ ፈጠራ ሂደት ውስጥ የመንግስትን ጥረት በመደገፍ ማህበራዊ ኃላፊነታቸውን መወጣት አለባቸው ሲሉ ይመክራሉ። በአገራችን ያለው የስርአት ቁጥር በጣም ከፍተኛ ነው። በብሔራዊ ደረጃ ስንመለከተው 19.5 በመቶ ነው። ይሄ ደግሞ በጣም ከፍተኛው መጠን ይይዛል። አሁን ያለው የኢትዮጵያ መንግስት አገር በቀል የኢኮኖሚክ ሪፎርም ማሻሻያውም አንዱ ትኩረቱ ይሄ በአዋሳምና አካባቢውም እያየን ያለነው ነው። ነገር ከፍተኛ እርብርብ እየተደረገ ነው። ስለዚህ ይህንን የመንግስት ጥረት ከመደገፍ አንጻር እንዲህ አይነት ማህበራዊ ኃላፊነታቸውን የሚወጡ የግል ድርጅቶች መብዛት አለባቸው ማለት ነው እና ሌሎችም ባንኩን የዳሽን ባንክን አርአያነት ተከትለው ይህንን ሀገራዊ ችግር ለመቅረፍ መረባረብ ይኖርባቸዋል። በእውቀትና በክህሎት ባሳደጉ ቁጥር ተወዳዳሪ የሆኑ ድርጅቶችን የመገንባት እድል ይኖራል። ያ ደግሞ አገራችን አሁን ካላት የንግድ ሚዛን ክፍተት አንጻር ያው እንደምናውቀው ወደ ሶስት ቢሊዮን ዶላር የሚሆን ኤክስፖርት እናደርጋለን። ወደ 15 ቢሊዮን ዶላር አካባቢ ደግሞ ኢምፖርት እናደርጋለን። የንግድ ሚዛን ክፍተቱ 12 ቢሊዮን ዶላር ነው። ይቺስ በጣም ከፍተኛ፣ ለብዙ የግል ድርጅቶች ደግሞ የፎሬን ከረንሲ የውጭ ምንዛሬ እጥረቱን የምናውቀው ነገር ነው። ይህ ዋና ችግር የተፈጠረበት ምክንያት ተወዳዳሪ፣ በዓለም አቀፍ ደረጃ ተወዳዳሪ የንግድ ድርጅቶች በሚፈለገው መጠን መፈጠር ባለመቻላቸው የተነሳ ነው እና ስለዚህ ይህን ለማድረግ አንዱ እንዲህ አይነት ስልጠናዎች ያስፈልጋሉ። ሌላው ደግሞ የፋይናንስ አቅርቦት ያስፈልጋል ለግሉ ዘርፍ ማለት ነው። ስለዚህ የዳሽን ባንክ ፕሮጀክት እንግዲህ ሁለቱንም ይዞ የመጣ ነው። በሶስት አመታት ውስጥ ይፈጸማል የተባለው ለሀገር በቀል የምጣኔ ሀብት ማሻሻያ አስር ቢሊዮን ዶላር እንደሚያስፈልግ መንግስት መግለጡ የሚታወስ ሲሆን የዓለም ባንክና የዓለም የገንዘብ ድርጅት አይምፍ ለፕሮግራሙ የሚውል ከአምስት ቢሊዮን በላይ የአሜሪካን ዶላር ድጋፍ ማድረጋቸው ይታወቃል። መንግስትም ድጋፉ ለድህነት ቅነሳ፣ ለስራ እድል ፈጠራና ለአካታች እድገት እንደሚውል መግለጡ አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብዲዎስን እናመሰግናለን። በቀጣዩ ዘገባ ወደ ደሴ ይሆናል የምናቀነው። መንግስት እስከ ሁለት ቢሊዮን ብር በጀት የቆረጠለት የወሎ ቴርሽሪ ኬር የከፍተኛ ህክምና እና ማስተማሪያ ሆስፒታል አፈጻጸም በህዝብና በመንግስት መካከል አለመተማመን የፈጠረ ነው ሲሉ የደሴ ከተማ አስተያየት ሰጪዎች ተናግረዋል ይላል። ፕሮጀክቱን በባለቤትነት የተረከበው ወሎ ዩኒቨርሲቲ ግን ሆስፒታሉ ደረጃውን ጠብቆ እንዲሰራ አስፈላጊውን ሁሉ እያደረግኩ ነው ብሏል። መስፍን አድራጌ ከደሴ ቀጣዩን ልኳል። ፕሮጀክቱ ይፋ ከሆነበት ከ202 ዓ ም ጀምሮ በህዝቡ ሀብት ይሰራል በሚል በተለያዩ የገቢ ማስገኛ ዘዴዎች በርካታ ሚሊዮን ብሮች ከህዝቡ መሰብሰቡን ነዋሪዎች ይናገራሉ። ያለው የኑሮ ውድነት ቢፈታተነንም ፕሮጀክቱን የደገፍ ነው በምስራቅ አፍሪካ ሪፈራል አገልግሎት የሚሰጥ የመጀመሪያ ሆስፒታል ይሆናል በመባሉ ነበር የሚሉት ነዋሪዎቹ። አሁን ግን ፕሮጀክቱ ከህዝቡ ወደ መንግስት ተዘዋውሯል፣ በምስራቅ አፍሪካ ደረጃ ሳይሆን በሀገሪቱ ውስጥ ካሉ ሆስፒታሎች ጋር ተመሳሳይ ሆኖ ይሰራል መባሉ ቅሬታ ፈጥሮብናል ብለዋል። በህዝብ ይሰራል ተብሎ የተጀመረው ያም ስለነበር ነው። በኢትዮጵያም በአውሮፓም በአሜሪካም ሀብት ሲሰበሰብ የነበር። በኋላ ላይ ጠቅላይ ሚኒስትር ኃይለማርያም እንደገና በመንግስት ልንሰራው ነው የሚል ሀሳብ ደግሞ ነገሩ ጥሩ ሀሳብ ነው። እንተባበራለን ማለት ነው። ህዝቡ የሚያወጣል፣ መንግስት የሚያመጣል፣ እንሰራለን ማለት ነው። ፋይናሊ ደግሞ ጠቅላይ ሚኒስትር አብይ የመጡበት ዘመን አላውቀውም ያሉ እንደ ሀረር እንደ ጎንደር እንደ ድሬዳዋ ሪፈራል ሆስፒታል ላሰራላችሁ፣ ይሄን ያህል በጀት አልጸድቅ የላችኋለሁ ነው ያሉ። ፕሮጀክቱ በመንግስትና በህዝብ መካከል አለመተማመን ፈጥሯል የሚሉት አስተያየት ሰጪዎች ከህዝቡ የተሰበሰበው ገንዘብ እየተደረሰ ኮሚቴዎቹ የት ገቡ ሲሉ ይጠይቃሉ። የተሰበሰበው ገንዘብ ያ ገንዘብ በየባንኩና በየአገሩ ተበታትኖ ነው ያለው። ያንንም ራን ሲያደርግ የነበረው ኮሚቴ ወይም ቦርድ አካላት አሉ። እነሱ ራሱ አሁን የት እንዳሉ አይታወቁም። ስለዚህ አሁንም እየተማማን ነው። የማህበረሰብ ሀብት ነው እንጂ የግለሰቦች ሀብት አይደለም። ስለዚህ ይህንን ሀብት ሊረከብ የሚችለው ሶሳይቲ ደግሞ በነበረው ገንዘብ ላይ በቂ መረጃ ሊኖረው ይገባል። የፕሮጀክቱ የፋይናንስና ንብረት ኃላፊ የአቶ አስማማው አባተ ዝርዝር ምላሽ የቀድሞ ቦርድ አባላት በተገኙበት እንደሚሰጥ አረጋግጠዋል። የብር የገባው በብሎክ አካውንት ስለሆነ ወደ ቦርዱ ነው የገባው። ቦርዶ የሚያንቀሳቀሰው በአገር ደረጃ ጠይቄ እንደተረዳው ዛሬ ላይ ጠይቄ፣ ምን ያህል ነው የሰበሰባችሁት? ከሌሎች ከአዲስ አበባም በውጭም ካለም ከጎንደርም፣ ከጅማም፣ ከሌላም የተሰበሰበ ብር በአጠቃላይ ወደ 59 ሚሊዮን ብር 960 ብር ከ19 ሳንቲም አሁን አባይ ባንክ በብሎክ አካውንት ተቀምጧል የሚል ነው የተነገረ ከቦርዱ ጽህፈት ቤት። የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታ አሁንም ከህዝቡ የተሰበሰበው ገንዘብና ቁሳቁስ እስካሁን ለዩኒቨርሲቲው ገቢ አለመሆኑን ተናግረዋል። በግሌም በቤተሰብም በሁላችንም ገንዘብ አዋተናል። ያን ገንዘብ ከዚህ ጋር አያገ የሚገናኙት የመጀመሪያው ነገር ግልጽ እንዲሆን የምንፈልገው እኛ ያ ራሱን የቻለ ኮሚቴ አለው፣ ራሱን የቻለ ቦርድ አለው፣ ራሱን የቻለ ሂደት አለው። በዛ ብዩ ቢያዩበት፣ አያቀላቅሉት። ገንዘባችንን አውጥተን እንዲብለን እንዳብለን ይሉናል። እኛም ገንዘቡ እኛው ራሱ ጥያቄ ነ። ይሄ ፕሮጀክት ግን ለዥም ዓመት ያስቆጠረ የህዝብ ጥያቄ ስለነበረበት በህዝብ በተሰበሰበ በቢሊዮን የሚቆጠር ብር ሊሰራ ስለማይችል የአባይም ግድብ ጎን ለጎን ስላለ ያኛው ጽህፈት ቤት ለወሎ ዩኒቨርሲቲ አስረክቦት ትምህርት ሚኒስቴር እንዲሰራው ስምምነት ስለተደረገ ተብሎ እኛ እንድንረከብ ተደረግን። እዛ ያለውንም ገንዘብ አንድ አዳራሽም ቻለች ምንም ተለች በህዝቡ ስም ለብቻ እንዲሰራ ከዚህ በቀረው ግን መንግስት እንዲሰራው ተስማምተናል። የመረካከብ እስካሁን ድረስ አልተፈጸመም። ገንዘቡም፣ ቁሳቁስም ሌላውም አሰርብ ጽፈት ቤት እየሰበሰብኩ ነው ገና የተበተነ ብር አለ ስላለ እየሰበሰበ ይመስለኛል። ፕሮጀክቱን በባለቤትነት እየመራው ያለው ወሎ ዩኒቨርሲቲ ፕሮጀክቱን ከተረከበበት ከሁለት ሺህ ስምንት ነሐሴ ወር ጀምሮ አስፈ ፈላጊውን ሁሉ እያደረግኩ ነው ይላል። የዩኒቨርሲቲው ፕሬዚዳንት ዶክተር አባተ እንደሚሉት ቴርሸሪ ወይም ሶስተኛ ደረጃ የሚባለው አገልግሎቱ እንጂ ህንፃው አይደለም። ከነባሩ አላማ የተቀየረ ነገር የለም የሚሉት ዶክተር አባተ አገልግሎቱን በተባለው ደረጃ ለማሰራት ነባሩ ዲዛይን ላይ ያሉ ጠንካራ ጎኖችን በማካተትና ማሻሻያዎችን በመጨመር ምክረ ሀሳብ እንደተደረገበት ጠቅሰዋል። የኩላሊት ንቅለ ተከላን ጨምሮ ውስብስብ የህክምና አገልግሎቶች ይሰጣል የተባለለት ሆስፒታል በውስጡ የተለያዩ ተቋማትንም እንደሚ ያካትት ተነግሮለታል። ከሆስፒታሉ ለምሳሌ የባህል ሕክምናን ያካተተ ሄሊኮፕተር ማረፊያው የት መሆን መቻል አለበት፣ ህንፃው ምን አይነት መሆን አለበት፣ አይጠየፍ አዳራሽን እና የሁሉም ባህል ያካተተ ከዲዛይኑ ጀምሮ አቅርበዋል። ጎን ለጎንም ፋይፍ ስታር ሆቴል ይህን ያካትት የሚችል ዲዛይኑን አካተው፣ ይሄ ሁሉ አልነበረም። ምፊቱ ላይ ቪአይቪ ሩም አልነበረም። ምስቱ ላይ በየት መኩል መጥቶ ሄሊኮፕተር አልፎ ሕክምና ሊሰጥ የሚችል አለም በምስራቅ አፍሪካ ያካተተ የሚል ይሄ ሁሉ ዝርዝር አልነበረውም ከአሁን በ በፊቱ ላይ ያንን ዘርዝረው ትናንት አቅርበውታል። ለአንድ ሺ ሶስት መቶ ስልሳ የመጀመሪያና የሁለተኛ የህክምና ዲግሪ ተማሪዎች የማደሪያ ቤት በአራት መቶ ሚሊየን ብር ተሰርቶ እየተጠናቀቀ መሆኑም ታውቋል። ዓለም አቀፍ ጨረታ ወጥተው የሆስፒታሉን ግንባታ ለማስጀመርም እንቅስቃሴ ላይ መሆናቸውን ዶክተር አባት አስረድተዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌ ለዘገባውን እናመሰግናለን። ወደ ደቡብ ክልል የሚወስደን የመጨረሻው ዘገባ ላይ ደርሰናል። የተከበራቸው አድማጮች፣ የደቡብ ክልል እርሻና የተፈጥሮ ሀብት ቢሮ በክልሉ የተለያዩ ዞኖችና ወረዳዎች የተከሰተውን የበረሃ አንበጣ መንጋ ወረራ መቆጣጠሩን አስታወቀ። ቀደም ብሎ ከተከሰተባቸው የኦሮሚያ ክልል የተለያዩ አቅጣጫዎች ወደ ክልሉ የዘመተው የአንበጣ መንጋ በክልሉ ሶስት ዞኖችና ሁለት ልዩ ወረዳዎች ላይ መጠኑ ያልታወቀ ጉዳት ማድረሱ ተገልጿል። አዲሱ የአንበጣው ወረራ በኢትዮጵያ እየተስፋፋ መሆኑንና በሀገሪቱ የግብርና ምርት ላይ ጉዳት ሊያደርስ እንደሚችል የተባበሩት መንግስታት የዓለም ምግብና ግብርና ድርጅት ትናንት ሰሞኑን ባወጣው ሪፖርት አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ አለው የክልሉ እርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ዳንኤል ዳምጤ እንዳሉት በደቡብ ክልል በሲዳማና ገዲዮ ዞን በቡርጅና አማሮ ልዩ ወረዳዎች የበረሃ አንበጣ መንጋ ተከስቷል። አቶ ዳንኤል በእነዚህ ቦታዎች የተከሰተውን መንጋ ሙሉ በሙሉና በከፊል መቆጣጠር ተችሏል ነው ያሉትም። አንዳንድ አካባቢዎች ግን አሁንም የመንጋ ወረራ ጉዳት ያደረሰ መሆኑን ገልጠዋል። በዚህ ሰዓት ላይ ገዲዮ ሙሉ በሙሉ በሚባል ደረጃ ሲዳማም ያሉ ወረዳዎች ላይ በዛው ልክ። የወጣበት አግባብ አለ። አልፎ አልፎ አንዳንድ ቦታዎች ላይ ገባ ወጣ የማለት ነገር ካልሆነ በስተቀር ሙሉ በሙሉ በሚባል ደረጃ እዛም አካባቢ ላይ የመቆጣጠር ስራ ተሰርቷል። አማሩ ላይ ያለው በነበረበት የኬሚካል እርጭት በአውሮፕላን በታገዘ በተደጋጋሚ ተደርጓል። በዛም መሰረት እስከ 80 ፐርሰንት ድረስ መቆጣጠር የተቻለበት ሂደት አለ። የተወሰኑ የቀሩ ያን በጣም መንጋዎች እዚህም እዛም ተበታት ነው ያሉ። በህብረተሰቡ ከፍተኛ ርብር የመቆጣጠሩ ስራ እየተሰራ ነው ያለው። በአጠቃላይ አሁን ባለው ነባሪ ሁኔታ ክልላችን ውስጥ ያለውን ነገር ያው በህብረተሰቡ ነቃ ተሳትፎ ወደ መቆጣጠር ደረጃ እየደረስንበት ያለንበት ሂደት ነው ያለው። በባህላዊ መንገድ በአርሶደሮች ጉልበትና በህብረተሰቡ ሰፊ ተሳትፎ መንጋው ለቆ እንዲወጣ ከማድረግና ሰብል ላይ ጉዳት እንዳያደርሱ ከመከላከል በተጨማሪ ለሶስት ተከታታይ ቀናት በአውሮፕላን የኬሚካል ርጭት መካሄዱንም አቶ ዳንኤሎ ተናግሯል። በአንድ ዙር ርጭት ምናልባትም ከሶስት እስከ አምስት ድረስ ምልልስ ያለበት ነው። በተለይ አማሮ ተራራማና ሸለቋማ አካባቢ ላይ ስለነበረ የመጣው አውሮፕላን እነዛን ተራራዎችና ሸለቆች አካባቢ ላይ ወርዶ ከመርጨት ጋር ተያይዞ የተወሰነ የአቅም ውስንነት ያለበት ስለነበረ ከፌዴራል ግብርና ሚኒስቴር ጋር በመነጋገር ሌላ ተቀያሪ ረዥም ርቀት የሚጓዝ ጠንካራ አውሮፕላን እንዲመጣ ተደርጎ ነው እንግዲህ የአውሮፕላን በተደጋጋሚ ለሁለት ቀን ጠዋትና ማታ ምናልባትም ከአምስት በላይ ዙሮችን እየተመላለሰ ርጭት አካሂዷል። በአማሮ የተከሰተውን የአንበጣ መንጋ ሰማኒያ በመቶ መቆጣጠር የተቻለ ሲሆን ስዳማን በከፊል ገዴኦ ዞን ሙሉ በሙሉ ከመንጋው ወረራ መቆጣጠር መቻሉን ገልጠዋል። መንጋው በሰብሎች ላይ ያደረሰውን ጉዳት በተመለከተም የተጣራ ሪፖርት አለመጠናቀሩን ገልጠው ጉዳቱ ግን የከፋ አለመሆኑን እርግጠኛ መሆን ይቻላል ነው ያሉት። አዲስ የአንበጣ መንጋ ወረራ በኢትዮጵያ የተስፋፋ መሆኑንእና በሀገሪቱ የግብርና ምርት ላይ ጉዳት ሊያደርስ እንደሚችል በተባበሩት መንግስታት ድርጅት የዓለም የምግብና የግብርና ድርጅት ትላንት ባወጣው ሪፖርት አስታውቋል። ድርጅቱ የአንበጣ መንጋ ወረራ ለመከላከል ለወራት ጥረት ቢደረግም ወደ አዲስ አካባቢዎች መንጋው የተሰራጨ መሆኑን ያስታውቀው 2035 ካሬ ኪሎ ሜትር ስፋት ላይ መንጋው ማረፉን የሚገልጠው ይኸው የድርጅቱ መግለጫ በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ፣ በትግራይ፣ በድሬዳዋ ከተማና በደቡብ ክልል መንጋው ተከስቷልም ብሏል። እንደ አውሮፓውያኑ አቆጣጠር ከ2019 ጀምሮ 105 ወረዳዎችን የወረረው የበረሃ አንበጣ መንጋ በግብርና ምርት ላይ፣ በእንስሳት የግጦሽ መሬትና በደን ሽፋን ላይ ጉዳት ሊያደርስ እንደሚችል በተለይም የቀጠናውና የሀገሪቱን የምግብ ዋስትና ፕሮግራም ሊፈታተን እንደሚችል አስታውቋል። መግለጫውም አቶ ዳንኤል ለዘላቂ መፍትሄ ከፌደራል መንግስት ጋር በመተባበር ድንበር ያለፈ የኬሚካል ርጭት እንደሚደረግም አስታውቀዋል። በዚህ ሰዓት ላይ የኬሚካል ርጭት አውሮፕላኑ ረዥም ርቀት የሚጓዝ ከመሆኑ ጋር ተያይዞ ኦሮሚያ ክልል እስከ ቦረና ዞን እስከ ተልተሌ እስከ ኬንያ ድንበር ድረስ ሄዶ የሚረጭበትን ሂደት ኦልሬዲ ተመቻችቶ መርጨት ጀምረዋል በጉጂ አካባቢ ዮናታን፣ እናመሰግናለን። አሁን ከመሰናበታችን በፊት ለነገ አንድ የፕሮግራም ማስታወቂያ። በእኛ እምነት አንድ የእርቅና የሽግግር መንግስት ማቋቋም ነው፣ ህግና ስርዓትን ማስፈን የሚችል የፖለቲካ ፓርቲዎችን መሰረታዊ ቅራኔ ሊያቻችል የሚችል ብሔራዊ መግባባት በአንጻራዊነት ሊፈጥር የሚችል ጠንካራ ስራ መስራት እንችላለን እሱን ሰርተን ነው ወደ ምርጫ መሄድ ያለብን፣ የሚል ነው። ተባብሮ ይህንን ምርጫ አካሄደን ከማንም ያልወገነ የሁሉም አካል ያለበት ይሄ ሲኖር ብቻ ነው ሁሉንም ነገር መነጋገር የሚቻለው ሰላም ለማምጣት የሚንችለው። ይሄንን ምርጫ በጊዜው አከናውነው ይሄ መንግስት መገላገል ነው። የቀደሙት አቶ ልደቱ አያሌው የኢትዮጵያውያን ዲሞክራሲያዊ ፓርቲ የብሔራዊ ምክር ቤት አባል የተከተሉት አቶ ሙላቱ ገመቹ የኦፌኮ ምክትል ሊቀመንበር ናቸው። በኢትዮጵያ ሊካሄድ በታቀደው ምርጫ ዙሪያ አወያይተናቸዋል። ነገ ቅዳሜ ይቀርባል እንድትከታተሉ እንጋብዛለን። ከአክብሮት ጋር በዚሁ እንሰናበታለን። በደህና እደሩ። እዚ ሬድዮ ድምፂ ኣሜሪካ እዩ ብ2235 31 ሜትር ባንድ ከምኡ ውን ብናይልሳትን ኣብ ዩትብን ካብ 4 ሳብ 4 ፈርቃን ወይከዓ ካብ 1 ክሳብ 1 ፈርቃን ይመሓላለፍ